አመ አሚሩ ለግንወት ዘነግ ወረገጽኪ ዘቅዳሴ መሰረታቲሃ ውስተ አድባር ቅዱሳን መሰረታቲሃ ውስተ አድባር ቅዱሳን መሰረታት ሃ ውስተ አድባር ቅዱሳን ያበድሮን እግዚአብሔር ናናቅ ናናቅ ጸጽዮን